የኢኮኖሚ አጋርነት በእንግሊዝኛ ምህፃሩ ኢኤሲ የተሰኘው በአውሮጳ ሕብረትና በምስራቅ አፍሪቃ ሀገራት ድርድር መሰረት የምስራቅ አፍሪቃ ሀገራት ወደ አውሮጳው ሕብረት የሚልኩትን የሸቀጥ ምርታቸውን የሚያስገቡት ከቀረጥ ነፃ በሆነ መንገድ ነው። በአንጻሩ የአውሮጳ ሕብረት ሀገራት ምርታቸውን ወደ ምስራቅ አፍሪቃ ሀገራት ሲልኩ ቀረጥ እንደሚከፍሉ ነው የተመለከተው። ይህንን ሁኔታ ብረስልስ የሚገኘው የአውሮጳ ኮሚሽን መቀየር ይፈልጋል። ይኸውም ወደ ምስራቅ አፍሪካ ሀገራት የ የሚላከውን የአውሮፓ የሸቀጥ ምርት እስከ 82 በመቶ ከቀረጥ ነጻ ለማድረግና ቀስ በቀስ ከአውሮፓ ወደ እነዚህ ምስራቅ አፍሪቃ ሀገራት የሚገባው የሸቀጥ ምርት ያለምንም ቀረጥ እንዲገባ ማድረግ ነው። ኬንያ ባለፈው የጎርጎሮሳውያኑ 2014 ዓ ም ኢኮኖሚ ይቃወሳል በሚል ይህንን ድርድር በፊርማ አላጸደቀችም። የአውሮፓው ህብረት በበኩሉ ስምምነቱ በፊርማ ተግባራዊ እንዲደረግ ያስገድዳል። በናይሮቢ አቅራቢያ ነዋሪ የሆነው ኬንያዊ አርቢ ጎድፍሪ ንጋጋ 1500 ዶሮዎችና የስድስት ላሞች ባለቤት ነው። ጎድፍሪ እንደ አብዛኞቹ የኬንያ ገበሬ ወይም ከብት አርቢዎች በአነስተኛ ምርት የሚተዳደር ነው። ጎድፍሪ ከአውሮጳ የሚመጣው ሸቀጥ የኑሮ መሠረቱን እንዳያናጋ አስፈርቶታል። ቪደዋገፋኛ እነሱ የእኛን ምርት መሸመት አለባቸው እንቁላል ወተትና ዶሮ ነገር ግን እነሱ በቴክኖሎጂ እጅግ መጥቀው ስለተራመዱ ምርታቸውን እጅግ በረከሰ ሁኔታ እኛው ጋር መሸጥ ይችላሉ። በአውሮፓ ህብረትና በምስራቅ አፍሪቃ ሀገራት መካከል ባለፈው አመት የተደረሰው ስምምነት የሚያስገኘው ጥቅምን ብቻ እንደሆነ ነው የተነገረው። በቆርቆሮሳውያ ነው 2013 ዓ ም ከአውሮፓ ህብረት ለኬንያ የተሰጠው አንድ የማስታወቂያ ፊልም እንደሚያመለክተው ስምምነቱ የጥሩ ገበያ የበር መክፈቻ ብቻ ሳይሆን ከዚያም በላይ እንደሆነ ነው። ኢፒኤ ምስራቅ አፍሪካ ከአውሮፓ ህብረት ጋር ትክክለኛ የሆነ የአጋርነት የስራ ትብብር ቢኖራል ለመዋለን ዋይ ፍሰቱ ጥሩ ሁኔታን የሚያመቻችና መንገድን የሚከፍት ነው። ከአውሮጳ ህብረት ጋር የሚደረግ የነፃ ገበያ ስምምነትን በተመለከተ ኬንያ ውስጥ የሚናፈሰው መጥፎ ወሬ ብቻ ነው። የናይሮቢው መንግስትም ስምምነቱን ተግባራዊ ማድረግን አይፈልግም። ምክንያቱ ደግሞ የሀገሪቱ ዋነኛ የገቢ ምንጭ የሆነው የግብርና ውጤት ከአውሮጳ በአነስተኛ ገንዘብ ከሚመጣው የፍራፍሬና የአታክልት ምርት ሸቀጥ መወዳደር አይችልም በሚል ፍርሃት ነው። የኬንያ የሰብአዊ ጉዳዮች ኮሚሽን ባልደረባ ፍሬድሪክ ኒጂው እንደሚሉት የምስራቅ አፍሪቃ ሀገራት አካላት በአውሮፓ ህብረት ምርታቸውን ከቀረጥ ነጻ ማቅረብ ቢችሉም ድርድሩ እጅግ መጥፎ አይነት ነው። ይህ ድርድር እጅግ መጥፎ አይነት ነው። የአውሮፓ ህብረት የምስራቅ አፍሪካውያኑ ሀገራት እንዲያደርጉ የሚጠብቀውን ነገር ማየቱ የማይቻልና የማይሆን ነገር ነው። በተለይ ደግሞ 82 ከመቶ ሸቀጥ ያለ ቀረጥ እንዲገባ መፈለጉ፣ ይህ ማለት በመጪው 15 ዓመት ውስጥ ቀረጥ የሚለው ነገር ይነሳል ማለት ነው። በኬንያ የሚገኝ አንድ የኢኮኖሚ ተቋም ባወጣው ጥናት መሰረት ኬንያ ለእድገቷ ድጋፍ ሊሰጣት የሚችል በአመት ከአንድ መቶ ሚሊዮን ዩሮ በላይ ገንዘብን ታጣለች። ይህ የነፃ ገበያ ስምምነት ወደ አውሮጳ ህብረት በሚገቡት የሸቀጥ ምርት ላይ አዲስ የቀረጥ ክፍያን ይጠይቃል። በአንጻሩ የምስራቅ አፍሪቃውያኑ ሀገራት ኢኮኖሚያቸውን እንዳይጎዳ ለመጀመሪያው ጊዜ ይህንን ማድረግ አይሹም። እንደ አውሮጳ ህብረት አመለካከት ደግሞ ይህ ሁሉ ፍራቻ መሰረተ ስ ነው። የተባበሩት መንግስታት ድርጅት የኢኮኖሚ ጉዳይ ምሁራን በበኩላቸው ይህ ስምምነት ለአፍሪካውያኑ ሀገራት ምንም አይነት እድልን የማያስገኝ፣ በአንጻሩ በአውሮጳ ህብረት ሀገራት ገበያ ሳቢያ የሀገራቱ ኢኮኖሚ ስጋት ላይ ይንጠለጥላል ሲሉ ምልከታቸውን ይገልጻሉ።